የአርበኞች ግንቦት ሰባት ሊቀመንበር ፕሮፌሰር ብርሃኑ ነጋ በኢትዮጵያ ስለተከሰተው ድርቅና ረሃብ እንዲሁም በሀገሪቱ የፖለቲካ ሁኔታ ላይ ለአውሮፓ ፓርላማ ዛሬ ማብራሪያ ሰጥተዋል። ብራስልስ ላይ የተቀመጠው ይኸው ስብሰባ የዶክተር ብርሃኑን ማብራሪያ አዳምጦ ውይይት አካሂዷል። ጽዮን ግርማ ዶክተር ብርሃኑን ከውይይቱ በኋላ በስልክ አግኝታ አነጋግራለች። የአርበኞች ግንቦት ሰባት ሊቀመንበር ፕሮፌሰር ብርሃኑ ነጋ በኢትዮጵያ የተከሰተውን ድርቅና ረሃብ እንዲሁም የፖለቲካውን ሁኔታ አስመልክቶ ለአውሮፓ የፓርላማ አባላት ለማስረዳትና በውይይቱ ላይ ለመሳተፍ ቤልጅየም ብራስልስ የተገኙት ውይይቱን ባዘጋጁት የአውሮፓ ፓርላማ አባላት ተጋብዘው እንደሆነ ገልጸው ለተሰብሳቢዎቹ ያስረዱትን ሀሳብ በሁለት ከፍለው ሲናገሩ የኢኮኖሚስቶች ረጅም ጊዜ የሚያውቁት አንድ እውነታ አለ። ድርቅ ተፈጥሮአዊ ነው፣ ረሃብ ግን የተመሰረቱ የፖሊሲ ክሽፈትና ሳሳት ፖሊሲ የመከተል ውጤት ነው። ወደ ኢትዮጵያ ውስጥ ረሀብ ሲመጣ ያ ረሀብ የተፈጠረው ዝም ብሎ ድርቅ ስለመጣ ነው ተብሎ ምቶ አይደለም። ቢኮዝ ኢትዮጵያ ብቻ አይደለም ብዙ ቦታ ነው የደረቀው። ግን ኢትዮጵያ ነው ስለ ረሀብ እየተወራ ያለው። ይሄ የሚያሳየው እንደ ኢኮኖሚ ፖሊሲ ይሄ መንግስት የሚከተለው ፖሊሲ ረሀብን ለማጥፋት የሚችል አለመሆኑን። ይሄ ደግሞ ኦልሬዲ ለረጅም ጊዜ በሚቻል ዘጠና ሰባት ጊዜ በእኛ ጋር በደንብ ብዙ ዲቤት ያደረግንበት ነው። ኢኮኖሚክ ኢንስቲቱት እያለን ብዙ ጥናት ያወጣንበት ነው። ይሄ ነገር ሁሉ ጊዜ ሊቀጥል የሚችል ነገር እንደሆነ፣ ይሄ መንግስት የሚከተለው ፖሊሲ እስከቀጠለ ድረስ እነኚህ ነገሮች ተፈጥሮ ፊቷን ባዞረች ቁጥር ያ ማህበረሰብ ከችጋር የማይወጣበት ሁኔታ ነው ያለው። ረሀብን ማስወገድ ከኢትዮጵያ ከባድ ነገር አይደለም ግን ሁሉን ነገር የመቆጣጠር አባዜ ያለው መንግስት ገበሬውን በፍጹም መፈናፈኛ ሳስቶ ከእለት ጉርስ ያለፈ የኢኮኖሚ ህይወት እንዳይኖር ስላደረገው የተፈጠረ ችግር ነው። እና ይህ ችግር መቀጠሉ አይቀርም። እየባሰ ነው የሚሄደው። እየባሰ የሚሄደው ሁለት ምክንያቶች ያሉት፣ አንደኛው የህዝቡ ቁጥር እየጨመረ የገበሬው ቁጥር እየጨመረ ሲሄድ በዛቸው ያለችው ማሳ እያነሰች እያነሰች በምትሄድበት ጊዜ የሚፈጠር ችግር አለ። ሁለተኛው ደግሞ አጠቃላይ የዓለም የተፈጥሮ ሁኔታ እየተቀየረ መሄድ፣ የምንጠቀምበት የአሰራረች ወዴ ኬሚካል ፈርትላይዘር እየፈጠረ ያለው ችግር ነ ለቀደማልከው። የሰው ቁጥር እየጨመረ በሚሄድበት ጊዜ የበለጠም ችግር ውስጥ እንደምንገባ ግልጽ ነው። አንደኛው ይሄን የመሰለው ዲስከሽን ውይይት ነበር። ሁለተኛው ይኖ በጠቃ ቦታ ላይ በፖለቲካው ምክንያት እየተፈጠረ ያለው አገሪቱ እሱም አግጥጦ ወደ መጣ የግጭት እንትን ውስጥ እየገባች እንደሆነ፣ ይህንን ደግሞ እያዩ እንዳላየ የሚሆኑት የምዕራብ ሀገሮች በኋላ ወዲያውን እሱም ጋር እንደሚመጣ እንዲያውቁት ለማድረግ ነው የሞከርኩት ለሃያ አምስት ደቂቃ ያህል ለፓርላማ አባላቱ እንዳስረዱ የተናገሩት ፕሮፌሰር ብርሃኑ በምክር ቤቱ አባላት አማካኝነት ለሁለት ሰዓት ውይይት እንደተደረገበት ገልጸዋል። በጥያቄና መልስ ተነስተው ውይይት ስለተደረገባቸው ጉዳዮች እንዲገልጹልኝ ጠይቄያቸውም ጥያቄና መልስ እንግዲህ ከኢትዮጵያ ኤምባሲ መጣው የሚል አንድ ተወካይ ነበር። እሱ ያው የተለመደውን የመንግስት ፖሊሲ ድርቅ ካሊፎርኒያም አለ አውስትሬሊያም አለ ብለው እንግዲህ የመንግስትን መስመር ለማቅረብ ሞክሮ ብዙ ሰው ያልጣመና የተለመደ የፕሮፓጋንዳ መስመር ስለነበረ ብዙም እንትን የሚሰጠው ነገር የለም። ከአውሮፓ ዴቨሎፕመንት ኮኦፐሬሽን ግሩፕ ጋር የተደረገው ውይይት በተወሰነ ደረጃ የአውሮፓ ሕብረትን ፖሊሲ በሚመለከት ነበር ትልቁ ውይይት የተነሳው ከዛሬ ይሄ መንግስት ለእርሻው ክፍለ ኢኮኖሚ ብልጽግና፣ ስለ እርሻው እድገት፣ ለአገሪቱ እድገት ሲያወራ የነበረው ነገር ምን ያህል ባዶ እንደሆነ ድርቅና ረሀብ እያጋለጠ ያለው እና እስከዛሬ ድረስም ሲጠሩ የነበሩት ቁጥሮች ምን ያህል ሆን ብሎ የተፈበረኩ ቁጥሮች እንደነበሩ አታውቁም ወይ? እንዴት ነው ይህንን እስከዛሬ ዝም ብሎ እነሱ የሚሉትን የምታስተጋቡት? የሚል ብዙ ጥያቄዎች በነሱ ላይ ተነስተው ነበር። ሌላ በአጠቃላይ ይሄ ያለውን የፖለቲካ ኢንቫሮመንት እና እየተፈጠረ ያለውን ቀውስ በሚመለከት ጥያቄዎች ነበሩ። የአውሮፓ መንግስት የኢትዮጵያ መንግስት እንደሚደግፍ ይታወቃል። የኢትዮጵያ መንግስት ደግሞ እርስዎንና ድርጅቶን በአሸባሪነት ፈርጇል። አሁን እርስዎ በአስረጅነት አውሮፓ ህብረት መጋበዞ የአውሮፓ ህብረት የፖሊሲ ለውጥ ማድረጉን ያሳያል በሚል ላቀረብኩላቸው ጥያቄ ፕሮፌሰር ብርሃኑ ነጋ ሲመልሱ ተባይ ምናምን ነገር የሚለው የኢትዮጵያ መንግስት የሚያወራው ነገር ምንም ትርጉም የሌለው ባዶ ጩኸት እና ጫጫታ እንደሆነ ነው የሚያሳየው። ከዛ ባሻገር የአውሮፓ ህብረት በኢትዮጵያ ላይ ትልቅ ስቴክ አለው፣ ብዙ ገንዘብ የሚያጠፋበት ሀገር ነው። ይህ ሀገር ደግሞ ወደ ትሄደ ነው የሚለውን ነገር ማወቅ ይፈልጋሉ። ርፎር የአንድ አንድ አቅጣጫ መረጃ ብቻ ይዘዋል የሚንቀሳቀሱ እንደሚታወቀው። ከዛ አንጻር ነው በዚያ በኩል የሚቀርቡ መረጃዎችን ለመስማት ነው እኔም የጠሩኝ። የተጀመረው ውይይት ሰሞኑንም እንደሚቀጥል ፕሮፌሰር ብርሃኑ ጨምረው ተናግረዋል።